ጥሩነ ገምሳ እባላለሁ በኦሮሞ ፌዴራላዊ ኮንግረስ የስራ አስፈጻሚ ኮሚቴ አባል ነኝ። በጣም አመሰግናለሁ። አቶ ጥሩነ ቤት አካባቢ ስላለ ሁኔታ ነው መረጃን ሊሰጡ ነው የፈለጉት። ወደ ምዕራብ ኦሮሚያ አካባቢ ከድንቂ ጀምሮ እነ ገንደበረት እነ ጀልዱ እነ አምቦ እና ጉደር አካባቢ ሰፊ የሆነ ህዝባዊ ተቃውሞች አሉ። ወለጋ ውስጥ አርጆ ጉደቱ የምትባላለች ሆሮ ጉድሩ አካባቢ ደግሞ አሊቦ የሚባል ቦታ አለ። በእነዚህ ቦታዎች ላይ ሰላማዊ መንገድ ህዝቡ ጥያቄዎች እየጠየቀ ነው። አሁን የጠቀሷቸው አካባቢዎች ህዝባዊ እንቅስቃሴ አለ ነው የሚሉኝ? ምንድን ነው በተጨባጭ እየተካሄደ ያለው? እንቅስቃሴ በሚያካሄዱት ሰዎች ላይ የደረሰ ጉዳት አለው ሆይ ይሄንን እንደው በትክክል ቢገልጡልኝ። ወደ ማንነት ጥያቄ ሁሉ ተሸጋግሯል። እነዚህ የህዝቡ ጥያቄ እኛ ባልመረጥናቸው ሰዎች መተጋደር የለብንም። እንደ ሌላው ዓለም በዲሞክራሲያዊ መንገድ በመረጥናቸው ተመራጮች ወይም ባለስልጣናት መተጋደር አለብን። የምን ነገር የመብት ጥያቄ ሁሉ እስከ ማንፋቅ ደረጃ ላይ ደርሰዋል። ባልመረጥናቸው ሲሉ ወደ ማን ነው የሚያነጣጥሩት? ኦፌኮ ላይ ነው እርሶ ያሉበት ፓርቲ ወይንስ ደግሞ ጠቅላላ መንግስት ላይ ነው? በእውነቱ የኦሮሞ ፌዴራላዊ ኮንግረስ ወደ የስልጣን አካባቢ የለም። የፓርላማ አባልም አይደለም። የኦሮሚያ ክልል ምክር ቤት አባልም አይደለም። እንደ አንድ ሰላማዊ ታጋይ ፓርቲ ተመስርቶ ነው ያለው እንጂ ኦፌኮ ሌላ ነገር የለውም። በስልጣን ላይ ያለው መንግስት የኢህአደግ መንግስት እና በኦሮሚያ ውስጥ ደግሞ ይሄንኑ ኢህአደግን ወክሎ ያለው የኦፒዲዮ ፓርቲን ነው ህዝቡ እየጠየቀ ያለው። ባልመረጥኑ መንግስት መተዳደር የለብንም የሚል የመብት ጥያቄ እያነሱ ናቸው ያሉት። እንደሚያውቁት አቶ ጥሩነህ የኦሮሚያ አካባቢ እንቅስቃሴ የተጀመረ አዲስ አበባ ኦሮሚያ አካባቢ መሬት ያለ አግባብ ተወሰደ፣ ለባለ ሀብት ተሰጠ የሚል ነበር እንጂ መንግስት ይለወጥ፣ መንግስቱን የሚመራው አካል እኛ የፈለግነው ወይም የመረጥነው አይደለም የሚል አልነበረም። አሁን ግን ወደዚህ ተሸጋገረን የሚሉኝ እርስዎ? እንግዲህ ማንኛውም ሀገር ውስጥ ያለው ትግል እድገት እያሳየ ነው የምሄደው። በሰላማዊ መንገድ የጠየቁት ጥያቄ በህጋዊና አግባብ ባለው መንገድ ስላልተመለሰላቸው ይሄንን የሚያደርገው ደግሞ ህገ ወጥ በሆነ ሁኔታ ስልጣን ላይ ያለው መንግስት ነው የሚል ነው። ነገር ግን የት አካባቢ ነው በአሁኑ ሰዓት እየተካሄደ ያለው? በሁሉም አካባቢ ልጆቻችን እስከገደላችሁ ድረስ እኛን መምራት አትችሉም የሚል እንቅስቃሴዎችን ያደርጋሉ። በአብዛኛው በኦሮሚያ አካባቢ በሁሉም አካባቢዎች ላይ ይህን እንቅስቃሴ ያደርጋሉ። እስካሁን ድረስ በህዝብ ላይ የሚወሰደው በፓርቲያችን አባሎቻችን፣ አባሎችና ደጋፊዎቻችን ላይ የሚወሰደው እርምጃ አልቆመም። አቶ ጥሩነ አልቆመም፣ እርምጃ እየተወሰደ ነው ሲሉ ተጨባጭ ያርጉልኝ እስቲ። ሰሞኑም ብቻ እስከ አለፈው ሐሙስ ዓርብ ድረስ የምታሰሩ ሰዎች ሁሉ አሉ። አቶ ሽብሩ አቡማ የሚባል አቶ መገርሳ ያደሳ የሚባል ሰው አቶ ደሳይን ወጋሪ፣ አቶ ሰኚ ጋሪ፣ አቶ በቀላ ዱጉማ፣ አቶ ታደሰ ሆርዶፋ አቶ ታደሰ ሆርዶፋ ከኑኑ ቁምባ ምስራቅ ወለጋ ነው። ጉታ አሮ የሚባል አንድ ሰው አለ። አቶ ሲሳይ ገለካ ስቡ ስሬ፣ አቶ አቤቱ ታምሩ ጉቶ ግዳ፣ አቶ ቀነሳ ረጋሳ ስቡ ስሬ፣ ስርባ ዲሳሳ መነስቡ ምዕራብ ወለጋ መነስቡ ወረዳ መንዲ ከተማ ከሌሎች ሰዎች ጋር ታስኖ ወጦ ማዕከላዊ አስሯቸዋል። እስራቱ አሁንም አልቆመም። ከምዕራብ አርሲ እስከዛሬ ድረስ አምስት ሰዎች እንደተገደሉ የስልክ መረጃዎች አሉኝ። የታሰሩትን በዝርዝር ገልጠውልኛል። እስከሚችሉት ድረስ የሞቱትን መጥቀስ ይቻላል። አቶ ጥሩና ይቅርታ፣ አንድ ሁለት ሰዎችን ልጥቀስልህ። ለጊዜው ተጣርቶ ስማቸው የደረሰኝ ዘዋራ የምትባል ሴትዮ ገበያ መካከል ተገደለች። መቼ? አደም አብደላ የሚባል ወጣት እንዲሁ ተገደለ። በህዝብ መካከል ነው የተገደለው። የት ነው? ምዕራብ አርሲ ዶዶላ አካባቢ። በኦሮሚያ አካባቢ ተማሪዎችም ሆኖ ኦሮሚያ ህዝብ የሚያደርገውን እንቅስቃሴ መንግስት የሚረዳው በተለየ ሁኔታ ነው። በሰላም መንቀሳቀስ ይቻላል፣ ህገ መንግስቱም ይፈቅዳል። ነገር ግን በሰላም እንንቀሳቀሳለን በሚል ስም አሁን እየተንቀሳቀሱ ያሉትና መንግስትን የሚከሱት ከሽብርተኞች ጋር ግንኙነት ያላቸው ናቸው የሚል መልስ ይሰጣል። ለምሳሌ አቶ ጌታቸው ረዳ ደጋግሞ ተናግረዋል። በትናንት ውለትም ጠቀስ አድርገዋል ይህንኑ። እርግጥ ኦፌኮ ብለው በስም አልጠቀሱም። ይሄን እንዴት ይመለከቱታል? በሁለቱ እንግዲህ ይህንን የሚናገሩ ሰዎች መልስ ቢሰጡበት ነው የሚመረጠው። አሸባሪነትን በሚመለከት የእኛ የኦሮሞ ፌዴራላዊ ኮንግረስ በህጋዊ መንገድ በምርጫ ቦርድ ዘንድ ተመዝግቦ ህጋዊ ሰርትፌት አግኝቶ እየተንቀሳቀሰ የሚገኝ ነው። እንደዚህ አይነት አሉባልታዎች በፓርቲያችን ላይ እስከ ቅርብ ጊዜ ድረስ እየተነዛ ይገኛል። በተለያዩ አቅጣጫ ምናልባት አሁን ከጠቀስካቸው ግለሰብ አንደበት አንስማ እንጂ ከሌላ አቅጣጫ ሰምተናል። እውነቱን ነገር ለመናገር ግን እኛ የህዝብ መብት ደጋፊዎች ነን። ከሽብር ጋር ምንም ግንኙነት የለንም። ይልቁንስ ሽብርተኝነትን የሚያበረታቱት ቢኖሩ ጸረ ዲሞክራሲ የሆኑ ሀይሎች ናቸው እናስተዳድራለን ወይም ህዝብን እንገዛለን የሚሉት ናቸው። አቶ ጥሩነህ ገምታ፣ በጣም ነው የማመሰግነው። በመጨረሻ አንድ ጥያቄ ላቅርብና እናጠቃልላለን። በአዲስ አበባ ማስተር ፕላን ምክንያት የተነሳው እንቅስቃሴ እድገት አሳይቶ እርሶ እንዳሉት መንግስት ይለወጥ የተመረጡትም የመንግስት ባለስልጣናት ህዝብ የፈለጋቸው ወይም የመረጣቸው አይደሉም እስከ ማለት ደርሰዋል። نقرقن <applause> ኢህአደግ ወይም አሁን ስልጣን ላይ ያለው ገዢ ፓርቲ ኦሮሚያን ብቻ አይደለም የሚያስተዳድረው ወይም ስልጣን ያለው በኦሮሚያ ብቻ ሳይሆን በመላ ኢትዮጵያ ነው እና ያልተመረጡ የመንግስት ባለስልጣናት ይነሱልን የሚል ጥያቄያችሁ ሁሉን ኢትዮጵያዊ እንዲያቅፍ ምን ጥረት አድርጋችኋል? ወይም የትኛዎቹ የኢትዮጵያ ክፍል ተቃዋሚዎች ከእናንተ ጎን ተሰልፈዋል? እንዳመቺነቱ አጠቃላይ የኢትዮጵያ ህዝብ ይሄንን ስርዓት እየታገለ እንደሚገኝ ነው የምንረዳው። ባለፈው አመት የምርጫ ሰሞን አንድ የአሬና ፓርቲ አባል በቀያቸው እንደተገደሉ ሁሉ እናውቃለን። እኒህ ሰው የሆነ ዝና ሲሰሩ ሳይሆን በትክክል ለሕዝባዊ አላማ ሲታገሉ እንደሆነ ነው። በአማራ ክልልም በሌሎች ክልሎችም ይህንን ሕዝባዊ መብታቸውን ለማስከበር እንቅስቃሴ የሚያደርጉ ትግል የሚያደርጉ ሕዝቦች ከጎናችን ሁሉ እንዳሉ እናውቃለን። እውነቱን ነገር ለመናገር የኦሮሞ ልጆች ስለሞቱ ጥቁር ለብሰው የወጡ የደቡብ ልጆች እናውቃለን፣ የአማራ ልጆች እናውቃለን። መረጃዎች አሉንና ስለዚህ ብቻችንን አይደለንም። ወይም ደግሞ ይህንን ትግል የምናደርገው የኦሮሞ ፌዴራላዊ ኮንግረስ እና ኦሮሞ ህዝብ ብቻ አይደለም። ወደፊትም ደግሞ በተጠናከረ ሁኔታ ይቀጥሉበታል የሚል እምነት ነው ያለን እንጂ በተናጠል እንደዚህ የሆነ ነገር አይደለም። ሌላው በህጋዊ መንገድ አልተመረጠም ብለን የምንናገረው በእኛ ፓርቲ ብቻ አይደለም። እኛ በመድረክ ጥላ ስር ነው ተደራጅተን ያለ ነው እና በመድረክ ስር ያሉት ደግሞ አራት ፓርቲዎች ናቸው። እነዚህ አራት ፓርቲዎች በተለያየ ጊዜ እየተገናኙ ይነጋገራሉ። የአንድ አካባቢ ወይም የአንድ ክልል ህዝብ ትግል ወይም እንቅስቃሴ ተደርጎ ወይም የአንድ ክልል ህዝብ አመፅ ተደርጎ መታየት የለበትም። የአጠቃላይ የኢትዮጵያ ህዝቦች ትግል ነው እና መልካም። አቶ ጥሩነህ ኦፌኮ ወይም የኦሮሞ ፌዴራላዊ ኮንግረስ የመድረክ አካል እንደመሆኑ መጠን መንግስት በህዝብ የተመረጠ አይደለም የአሁኑ የኢትዮጵያ ገዢ ፓርቲና መቀየር አለበት፣ መነሳት አለበት፣ መለወጥ አለበት የሚለው የመድረክም ጥያቄ ነው ብዬ መናገር እችላለሁ። በትክክል ነው። ይሄ እንግዲህ ተገናኝተን እስከ አንድ ላይ እስከምንሰራ ድረስ የመድረክ አጠቃላይ አቋም ነው። ይሄ በዲሞክራሲያዊ መንገድ ያልተመረጠ መሆኑን የመድረክ አባል ፓርቲዎች መሪዎች በተለያየ ጊዜ መግለጫ እየሰጡበት ነው። የመድረክ የአጠቃላይ አቋም ነው፣ የኦፌኮ አቋም። መልካም፣ እሺ። ለማንኛውም የኦፌኮ ስራ አስፈጻሚ ኮሚቴ አባል እግዚአብሔር ይስጥልኝ። ላሁኑ እኔም አመሰግናለሁ።